ወቅታዊ ጉዳዮች። ባለፈው ዓመት የኤስቢኤስ ሬዲዮ ፐንጃቢ ፕሮግራም አድማጮች ከመላው አውስትራሊያ የደቡብ እስያ ግሮሰሪ ሱቆች ውስጥ የገዟቸውን ምግቦች አስመልክቶ በኢሜይል ፎቶግራፎችና የማኅበራዊ ሚዲያ አማካይነት ቅሬታቸውን አሰምቶ ነበር። ምግቦቹም ሻጋታ ወይም መጥፎ ሽታ ያላቸው እንደሆኑ ተናግረዋል። የአድማጮችን ቅሬታዎች ተመርኩዞም ፕሮግራሙ አንድ ወር የዘለቀ ምርመራ አድርጓል። የተበላሸ ምግብ ሲያጋጥም ገዢው አውጥቶ ሊጥለው ይችላል። ያም አነስተኛ ችግር ተደርጎ ይወሰዳል። ይሁንና አውስትራሊያ ውስጥ ለምግብ ጥናት ደረጃ ጠበብት ግና የኬሚካልና ብረታብረት ዝገቶች በእጅጉ አሳሳቢ ናቸው። የተወሰኑ ግብአተ ምርቶች ከሚላኩባቸው አገራት ከአውስትሬልያ እኩል ተመሳሳይ የሆነ የጥራት ደረጃ ያለው ቁጥጥር እንደማይደረግባቸው ይናገራሉ። የኤስቢኤስ ፓንጃቢ ፕሮግራም ከሦስት ሺህ በላይ የሚሆኑ የህንድ ምግብ ምርት ውጤቶች ዩናይትድ ስቴትስ ውስጥ በ 2015 16 እንዳይገቡ ይታገዱ ሆነው ሳለ አውስትራሊያ ውስጥ ግና ገበያ ላይ ውለው አግኝቷቸዋል። በ2013 በተደጋጋሚ የሃልዲርማ ምግቦች ወደ ዩናይትድ ስቴትስ እንዳይገቡ በምግብና መድኃኒት አስተዳደር ታግደዋል። አውስትራሊያ ውስጥም ከገበያ ላይ እንዲሰበሰቡ ተደርጓል። የኤስቢኤስ ሬዲዮ ከደርዘኖች በላይ የሆኑ ምግቦችን ከህንድ የቅመማ ቅመም መሸጫ መደብሮች በመግዛት ዐሥራ ስምንቱን ወደ ብሔራዊ የደረጃ ምደባ ተቋማት ልኳል። እሳቤውም ምግቦቹ ንቅዘት ያላቸው እሳቤውም ምግቦቹ ንቅዘት ያለባቸው ወይም የተመረዙ ኬሚካሎች አግኝቷቸው እንደሁ ለማጣራት ነበር። በምርመራው መሠረትም ሁለቱ የአውስትራሊያውያን የሁለቱ የአውስትራሊያን የምግብ ጥራት ደረጃ ማለፍ ያልቻሉ ሲሆን አንደኛው የምግብ ዓይነት ወደ አውስትሬልያ እንዳይገባ እገዳ ተጥሎበት ያለና ሾልኮ አገር ውስጥ የገባ መሆኑ ተደርሶበታል። በኤስቤስ ምርመራ መሠረት ኩሂኖር ባስማቲሩስ ፕሮፊዚን ንቅዘት ያለበት ሆኖ ተገኝቷል። በሌላም በኩል ታዋቂ የሆነው የህንድ ቅመም ኤም ዲ ኤች ከአውስትሬልያና ኒውዚላንድ የምግብ ጥራት ደረጃ ከሚፈቅደው መጠን በላይ የንቅዘት መከላከያ ተገኝቶበታል። ሌላው ቀርቶ አውስትራሊያ ውስጥ ክልክል የሆነው ፔተል ለውዝ ሜልበርን ውስጥ ባሉ የደቡብ እስያ ግሮሰሪዎች ውስጥ በቀላሉ አግኝቶ መግዛት ይቻላል። በርካታዎቹ ከሀገረ ህንድ የመጡት ምግቦች ንቅዘት ያገኛቸዋል። እንዲሁም ሊድ፣ አርሰኒክስ፣ ኩፐር፣ ክሮሚየም እና ካድሚየም የመሳሰሉ በዛ ያሉ የብረታ ብረት ቁጥር ያላቸው ተካተውባቸው ይገኛሉ። ከሜልበርን አንድ የገበያ አዳራሽ የተገዛ ኤምዲሄች ታዋ ማሳላ በኤስቢኤስ በኩል የጥራት ደረጃ ምርመራ እንዲደረግበት ተደርጎ ዜሮ ነጥብ ሁለት ሁለት ሚሊግራምስ የሻጋታ መከላከያ ካርቤንዳዚም በኪሎግራም ተገኝቶበታል። ያም ማለት ከምግብ ጥራት ደረጃ በሁለት እጅ የበለጠ ነው። ይሁንና የሞናሽ ዩኒቨርሲቲ የአውስትራሊያ የሰብአዊ ጤና አደጋ ግምገማ ማዕከል ዳይሬክተር ፕሮፌሰር ብራያን ፕሬስሊ የምግብ ምርቱ የአውስትሬልያን የምግብ ጥራት ደረጃ እንደማያሟላ አረጋግጠው ግና ያን ያህልም ጤና ላይ የሚያስከትለ ጉዳት እንደሌለ ተናግረዋል። በብሔራዊ የምግብ ጥራት ደረጃ መመዘኛ ተቋም ላቦራቶሪ በተካሄደው ምርመራ መሠረት አራት የምርት ውጤቶች የኮፐርና ሊድ መጠናቸው ለጤና ደረጃውን ያልጠበቀ መሆኑ ተረጋግጧል። እነሱም የኔስሊ የሕፃናት ሲሪያል ሲሪላክ፣ ላደጉ ሕፃናት የሚቀርብና በሕንድ የተመረተው የዱቄት ወተት ኮምፕላን፣ የፓኪስታን ምርት የሆነው ኢንዱስ ባስማቲ ሩዝና ቪርካ ቺ ናቸው። ቪርካ ቺ በደቡብ እስያውያን በየዕለቱ ለምግብ መሥሪያ የሚውል ቅቤ ነው። አውስትሬልያ የሕፃናት ሲሪያልን አስመልክቶ ደረጃውን የጠበቀ መመዘኛ ባይኖራትም ኔስሊ የአውስትሬሊያን ደንብ ተከትሎ እንደሚሠራና 0.2 ሚሊግራም ሊድ በኪሎግራም እንደሚጠቀም አስታውቋል። ይሁንና የሕፃናት ሲሪያል ጠበብት የአስር ወራት ሕፃናትን ጨምሮ ገበያ ላይ የሚቀርበው ሲሪላክ የሕፃናት የአእምሮ ዕድገት ላይ ተጽዕኖ ስለሚኖረው ምርቶቹ የጥራት ደረጃን እንዲጠብቁ መደረግ እንዳለባቸው ይናገራሉ። አሳሰቢነቱንም የአርማይቲ ዩኒቨርስቲ የጤና ሳይንስ ፕሮፌሰር ማርክ ኮሆን ሲናገሩ በእውነቱ ለሕፃናት ትልቅ ስጋት ነው፣ ስለምን ሊድ የመማር ችሎታ ላይ ችግርን ይፈጥራልና። ሊድ በሰውነት ላይ የተለያዩ ጎጂ ተጽዕኖዎች አሉት። ይህም በምርምር ከፍ ያለ ግንዛቤን አግኝቷል ብለዋል። ፕሮፌሰር ፕሬስሊ ኮሂኑር ባስማቲሩስ የአውስትራሊያ ጥራት ደረጃን ባያልፍም አውስትራሊያ ውስጥ ከፍተኛ የመጠን ውስንነት ደረጃ ስለሌለ የቡፕሮፌዝን መጠን ለመወሰን እንደሚያውቅ ተናግረዋል። አውስትራሊያ ውስጥ ኮሂኑር ባስማቲሩዝን የሚያስመጣው አርኬይ ኢንተርናሽናል በምግብ የጤና ደረጃ ምርመራ ውጤት ላይ አንዳችም አስተያየት ከመስጠት ተቆጥቧል። ቪርካጂ ቅቤ ውስጥ የዲዲቲ ንጥረ ነገር ቢገኝም፣ ፕሮፌሰር ኮኸን ዲዲቲን የመሰለ ኬሚካል ተከታታይ የሆኑ ትውልዶችን ሊጎዳ እንደሚችልና እርጉዝ እናት ገና ላልተወለደ ልጇ ልታስተላለፈው እንደምትችልም ገልጠዋል ህንድ ውስጥ የሚገኘው ቪርካ ኮፕ ወደ አውስትሬልያ የገባው ቅቤ የአውስትሬልያን የጥራት መጠን ደረጃ የጠበቀ ነው ከማለት ባሻገር ቅቤ ውስጥ ስለተገኘው ዲዲቲ ምላሽ ከመስጠት ተቆጥቧል። ለሲኤስአይሮ ከ17 ዓመታት በላይ በምግብ ሳይንቲስትነት የሰሩት ዶክተር ካማልጂት ሲንግ በላቦራቶሪ ምርመራ ወቅት የኬሚካሎቹ ሽታ ከፍተኛ መሆናቸውን ሲናገሩ እኒህ ኬሚካሎች መጠን በጣሙን ከፍተኛ ነው። ሌላው ቀርቶ በሽታና ቅመሳ እንኳ ማወቅ ይቻላል። ይህ የእኔ ተሞክሮ ነው። ይህ ከህንድ ለሚመጡት የምርት ውጤቶች በእጅጉ አሳሳቢ ነው ብለዋል። ሌላው ተመራማሪ አንቶኒ አሚስ የአውስትሬልያ ባለሥልጣናት በተለይ በዓይነ ቁራኛ ከሚያያቸው ወደ አገር ውስጥ የሚገቡ የምርት ውጤቶች ላይ የሚደረጉት ምርመራዎች የተወሰነ ፐርሰንት ብቻ እንደሆኑ ሲናገሩ፣ በኳራንቲን ግልጋሎት ወደ አውስትሬልያ ከሚገቡት የምርት ውጤቶች ውስጥ ምርመራ የሚደረግላቸው አምስት ፐርሰንት ያህል ናቸው። በመሆኑም በእጅጉ መጠነ ሰፊ የሆኑ ግብአቶችን በእርግጠኝነት እንዲህ ነው ብሎ የሚናገር አይኖርም። ዘጠና አምስት ፐርሰንቱ ወደ አገሪቱ የሚገቡት ከቶንም ምርመራ ሳይደረግባቸው ነው ብለዋል። የግብርናና ውሃ ሀብቶች ዲፓርትመንት ወደ አውስትራሊያ ከሚገቡት ቅኝት ከሚደረግባቸው ምግቦች ውስጥ ምርመራ የሚካሄድባቸው አምስት ፐርሰንት ያህሉ መሆናቸውን እውነት መሆኑን አረጋግጧል። ይሁንና ዲፓርትመንቱ ዘጠና ስምንት ከመቶ የግብአት ምግቦች የአውስትራሊያን የጥራት ደረጃ መመዘኛ የሚያሟሉ ናቸው ብሏል። ኤስቢኤስ